የባህል መድረክ። የዋህ ባለቅኔ የቆሎ ተማሪ የዋህ ባለቅኔ ኮረጆውን ከፍቶ የሆዱን ምስለኔ ኮዳውን በርግዶ ተጠግቶ ከኔ በስሟ ለማርያም እንቆቅልህ አለኝ ለስሟ ልዘከር ምን አውቅልህ አልኩት፣ የወንድሙን ስጋ ወንድሙም ይበላ ብሎ ቢጠይቀኝ ወንድሙን የበላ እንንስ ቢበላ አላውቅል አልኩት። ሀገር ተዘከረኝ አገር ስጠኛለኝ። ኤድያ ኤድያ፣ የምሥራቅ የምራብ፣ የሰሜን፣ የደቡብ ምርጥ ዘር መርጬ ዘግኝ እንድሰጠው ዘር ይበለኝ እንጂ ድሮ የቀረ አገር የቀለለ መንበር ፈሶ ያለ ቀደም የፈረሰ ስጋ የወረደ ካልጋ የወዳደቀ አጥንት ጥርቅሙን ሀገር ለስሟ ለማርያም ምን ብዬ ልዘከር? ሰሞኑን ሁለተኛ የግጥም መድበሉን በዋሽንግተንና አካባቢዋ ለሚኖሩ ኢትዮጵያውያን ያስተዋወቀው ገጣሚ ዮሐንስ ሞላ ከቋጠራቸው ግጥሞች መካከል በጣይቱ የባህልና የትምህርት ማዕከል መድረክ ላይ ያነበበውን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የአብዱ ክያርን ድንቅ ዜማ ስናደምጥ የዮሐንስ ሞላን መርካቶ ሰፈሬን ጨምሮ ስናነብ መርካቶ ከቅመምና ከጌሾ ከሽንኩርትና ከቅቤ ከድስትና ከባሊ ወዘተ ባሻገር ሰው እንደወጣባት ወይም ደግሞ የጥበብ ሰው እንዳወጣች ያየ ነው የተረዳ ነው። ሁላችንም አሁን በቅርብ ይመስለኛል ስትል በገጣሚ ዮሐንስ ብዕር ውበት የተደመመችው የጣይቱ የባህል ማዕከል መስራችና ዳይሬክተር ሁለገቧዋ የጥበብ ንግሥት አለም ፀሐይ ወዳጆ መስክራለች። በእለቱ ዝግጅታችን የደራሲውን የስነ ግጥም ጉዞን ቃኛለን። መልካም ቆይታ። ጂጂሽ በአባው የሚያደንቃት ሙዚቀኛ ናት። ሙዚቃዋን ሲያደምጥ ስነ ግጥም እንዲቋጥር ከሚገፋፋው ነገር መካከል አንደኛዋ የጥበብ ሰው ይላታል። እድገቱ መርካቶ፣ የመጀመሪያ ደረጃ ትምህርቱን በአማኑኤልና ካቴድራል በየካቲት 23 ትምህርት ቤቶች እንዲሁም የሁለተኛ ደረጃ ትምህርቱን በአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ገብቶ አጠናቋል። አራተኛ ክፍል ሳለ በዓለም የኤድስ ቀን ለተማሪዎች የግጥም ውድድር ጥሪ ቀርቦ ካሸነፈ በኋላ ውስጡ እምቅ የግጥም መጻፍ ችሎታ እንዳለው በግልጽ እንደታየው ይናገራል። የመጀመሪያ ዲግሪውን በአዋሳ ዩኒቨርሲቲ በስታቲስቲክስ ዘርፍ ካገኘ በኋላ በዚያው በተማረበት ዩኒቨርሲቲ በረዳት መምህርነት ለአራት ዓመታት አገልግሏል። በአጠቃላይ በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪውን በስነ ህዝብ ጥናት የስነ ተዋልዶ ጤና ትምህርት ዘርፍ ተከታትሏል። በተለያዩ የአገር ውስጥና የውጭ መስሪያ ቤቶችም አገልግሏል። የብርሃን ልክፍት በሚል ርዕስ የመጀመሪያ የግጥም መድበሉን ግንቦት 8 205 ለአንባቢ አቅርቧል። ዮሐንስ የብርሃን ሰበዞች በሚል ርዕስ ሁለተኛ መድብሉን የመጀመሪያውን መጽሐፍ ለአንባቢ ባበቃ በሶስተኛው ዓመት ግንቦት 208 ዓ.ም ም ለአንባቢ አቅርቦ ዳግም ባለፈው ሳምንት መጨረሻ በዋሽንግተን ዲሲ መድብሉን በጣይቱ የባህልና የትምህርት ማዕከል መድረክ ላይ አስተዋ ታውቋል። ግጥም ለእኔ ይላል ዮሐንስ ሞላ በመቀጠል የሥነ ግጥምም ትርጓሜ ከዚህ በፊት የተለያዩ ሰዎች አስቀምጠውታል እና እያነበብንም ስንሄድ የእነሱን ይዘን ነው የምንመጣው እሱም ባለበት አዲስ ነገር ላልጨምር ይችላለሁ። በራሴም ሥነ ግጥምን ለስሜት ቅርብ የሆነ ስታወርበትም ቀሎሽ የምትነጋገሪበት ሰዎችም ሲያዳምጡት ደግሞ ልክ እንደዛው ቀሏቸው የሚመለከቱት እና በፈለጉት መልኩ እንዲፈቱት የምትታየው ነገር እንዲህ ነው ብለሽ የማታስረጅበት ባበጀሹ የርዕስ ማዕቀፍ ውስጥ ብቻ ማትንቀሳቀሽበትና እንደፈለግሽ ከፍም ዝቅም እያለ አይ ጥሩም ነው ጥሩም አይደለም እያለ ጠቆረ ነጣ እያለ ሰው በፈለገ መልኩ እንዲመለከተው የምናደርግበት ውበትና فلسفه النار አስተሳሰብ የታጨቀበት ነው ብዬ አስባለሁ። እንግዲህ ይሄ ፍልስፍና ደግሞ አንድ መልእክትን በቀላል መንገድ ማስተላለፊያ መንገድ ስነ ግጥምን ስትጽፍ በቀላሉ ነው የምትጽፈው። እኔ ስጽፍ በቀላሉ ነው የምጽፈው። መጀመሪያ ውስጤ ያለ በደንብ ይብሰለሰላል፣ ይቆያል። መጽሐፍ የምፈልገውን ነገር አስበዋለሁ። እንደ ጉዳዩም አይነት ነው። የእለት ነገር ከመጣና ቱለ ስሜቴን ለመግለጽ ፈልጌ በግጥም ከቀለለኝ የእለት አገላለጹ ሆኖ እኔ ጋ የበሰለ እየበሰለ የሚባል አይሆንም። ሌላኛውም ግን እንደዚህ ለመጽሐፍ ሰፍት ብለ ሰዎች ይጋሩ ብዬ ማሰባቸውን ሳይ እኔ ጋር ቆዩት ው አብሰልት እያስትዳወጡ ቻወጭ የቆይና ሳወጣው ግን ዝም ብሎ የመጽሐፍ ያህል ሴፕቶና ወረቀት ይዞ የመጽሐፍ ወይም ታይፕ የማድረግ ያህል ፍጥነት ነው የሚጠቀመው። የመርካቶ ልጅ ዮሐንስ እንካ ሰላምታ፣ ኮበላንኮ፣ ዴቤላንዴ ሁሉንም በግጥም ይጫወት ነበር። ለመርካቶ ልጆችም አዲስ አይደለም እንደ ዮሐንስ ሆያ ሆየን ከደረሰ ዋናው ገጣሚ ዮሐንስ ነበር። ግጥምን መጽሐፍ የጀመርኩት ይላል ዮሐንስ በመቀጠል መጽሐፍ የጀመር ያደረግኩት ከልጅ እያለው አራተኛ ክፍል እያለው የጻፍኩት ግጥም ነበረ። የዓለም ኤድስ ቀን አስመልክቶ ውድድር ነበረ፣ እና እሱ ተወዳደርኩኝ አንደኛ ወጣው። የግጥሙ ርዕስ ኤድስ ምንድነው ነበር የሚለው። ከዛ በኋላ ልጅ ነን፣ የመርካቶ ልጆች ነን እና ብሽሽቁ ከሰላንቲያ በምን ትያያልሽ? በግጥም ትነጋገራለሽ። ኮበላን ኮኮ ቴበላን ዴዴ እየተባለ ሆያ ሆየ ሲመጣ መጨፈር አለ፣ ግጥሞች ማውጣት አለ። የተለመደውን መከተል አለመፈለግ ነበረብኝ። ውስጤ ከዛ በኋላ ከአራተኛ ክፍል ጀምሮ ማስታ ውሰው የተለያዩ ሰዎችን ግጥሞች እንደምገለብጥ አስታውስ ነበረ። ገልብጫ አነባው ነበረ። በተለይ በሬዲዮ ወይ እናቴ ስታንጎራጉር የሚሰማቸውን ግጥሞች እጽፋቸውና አነባቸዋለ። የእጅጋዮ ሽባባውን ግጥሞች አድጌም ምጽፌ እንደ መጽሐፍ አነባቸው ነበረ። እና መጽሐፍ መግዛት ከመጀመሪያ በፊት የራሴን መጽሐፍ አዘጋጅቼ ነበር ማነበው ብለን ልነስተ እንችላለን። ወንድሞችም መጽሐፍ የሚችሉ አሉ እና ከእነሱም ጋር ዝም ብለ የእነሱ የጻፉትን ማንበብ ሀሳባቸውን መጋራት እንደሱ እንደሱ ነገሮች ነበሩ። የትውልድ ጠባሳ እቀርጻለሁ ብሎ ከድንጋይ ሲታገል ከድንጋይ ስላፋ ስንቱ ስንዶንድሞ እሳት ቀራ ጠፋ። የዘመን ጥቀርሻ የጊዜ በደሉ በዋዛ ፈዛዛ ግብር መደልደሉ ቀለም መጠጎሉ ብይን መገምደሉ ከደንዝ የኖረው ለሞረድ መዋሉ መቅረጫን መቅረጹ በተራው መሳሉ ሊስል መታገሉ ቀራጩን ማነጹ ድንጋይ ተከምሮ ዱልዱም ተቆሎ ስሉን አደነዘ ካለ ግብሩ ገብቶ እትላለሁ ብሎ እየገዘገዘ ስቡን አመገዘ። ገጣሚ ዮሐንስን ከአገር ቤት ጀምራ የምታውቀው የስነ ግጥም ቤተሰብ አባሏ ሰናይት ሙሉጌታ ባለፈው አርብ በዋሽንግተን አካባቢ በነበረው የመጽሐፍ ማስተዋወቂያ ዝግጅት ላይ ተገኝታለች። ግጥም እንግዲህ ሀሳባችንን በጣም በተመጠኑ ቃላት እና ውብ በሆነ መንገድ የምንገልጽበት መንገድ ነው። እንዳልሹም አሁን በተለይ በአብዛኛው በየለት ኑሯችን ውስጥ የምናያቸውን ነገሮች በግጥም የመግለጽና ማስተላለፍ የምንፈልገው መልእክት የማስተላለፍ ነገር በደንብ እየታየ ነው። ያ ማለት ምንድ ነው? ከዝሩ ጽሁፍ ይልቅ በግጥም ሰዎች የመረዳት አቅማቸውም ከፍ ብሏል። ፕላስ ማንበብ ያንን ማንበብና መረዳት እየቻሉ ነው ብዬ ነው የማስበው። እና በአጠቃላይ ግጥም የትኛውንም የህይወታችንን ቀለም ደስታም ይሁን ሐዘንም ይሁን ትዝብትም ይሁን ቁጭትም ይሁን ምጥን ባሉ ቃላት ለአንባቢያን እንዲገባቸው አድርገን ማቅረብ የምንችልበት እንግዲህ አንዱ የስነ ጽሁፍ ዘርፍ ነው። የዛሬ ሀያ አመት ግድም ዓለም አቀፉን የኤድስ ቀንን በማስመልከት የስነ ግጥም ውድድር ማሸነፉን የሚናገረው ዮሐንስ ሞላ ከዚያም የታዋቂዎቹን ኢትዮጵያውያን ገጣሚዎች ስራ በማየት ብዕሩን ከወረቀት ማገናኘት ጀመረ። ይሄኛው መጽሐፌ ሁለተኛ ነው። እኔም እንዳልኩሽ ሙዚቃዎችን ስሰማ መገልገል ብጦ መምጣት ሰዎች የሰማሹ ሙዚቃ በቃልሽ ይዘሽ ምተሽ መገልበጥ። የነጋሽ ጸጋይን ገብረ ክርስቶስን ክፍሌ አቦሸር መጽሐፋቸው ነበረኝ ያኔ። ልጁም ሁኜ የእነጂጅን ሙዚቃ እንደዚህ እያሉ እየገለበጡ እየመጡ በፊት አሁን ሰፈር ከወንድሜ ጋር ከታላቅ ወንድሜ ጋር ሄደን ሙዚቃ እናዳምጣለን። ታላቅ ወንድሜ ድምፁም ጥሩ ነው እና የዘፈነውን ዘፈኖች እየቀየርን ካሞ ቱታት የሚል አንድ የፈረንሳይኛ ሙዚቃ አለኛ። ብዙም ቦታ ይባላል። ይህ ኮት ጃኬቱ ቆሽሸሃል። ከዛ ቀጠሎ የሚመጣውን ደግሞ ስሜት በሚሰጥ መልኩ እያጋጠምን እንድንመጣ እንደሱ አይነት ነገሮች ነበሩን እና እየገለበጥን እንመጣለን። ከዛ በኋላ ስምንተኛ ክፍል እያለው እንዲሁ አንድ መጽሐፌን አስታውሳለሁ። እሱም ጋር ውድድር ነበረ። ለጎዳና ህይወት የሚል ውድድር ነበረ። በጣም ቆንጆ ግጥም እንደጻፍኩት እዚህ ይለኛል። እዛ በሁለት ሺ አምስት ዓመተ ምሕረትን የመጀመሪያ መጽሐፌን ያሳተምኩት የብርሃን ልክፍት ይባላል። ሁለተኛውን መጽሐፌን ደግሞ በሁለት ሺ ስምንት ዓመተ ምሕረትን ያሳተምኩት የብርሃን ሰበዞች ይባላል። ሁለቱም የተመረቁት ግንቦት ስምንት ቀን ነው። እንደዛ ነበረ። አልተገናኝቶም ወዲህ ቀፎዎች ተሰቅለው ንብ ይጠብቃሉ፣ ንብ ይናፍቃሉ፣ ንግስት ሰራተኛ አውራ ያስባሉ። ወዲያ ንቦች ተፈልፍለው ቀፎ ያስጥሳሉ። ቤት ይፈልጋሉ። የእንጨት የሸንበቆ ይፈልግ የካርቶን ማደሪያ ይላሉ። በመካከላቸው በጥንዙት ያበደ ወይራ የተቀባ የጉም ግንብ ተክቦ የጢት ክምር ቆሞ ጢት ከጢት ተካቦ ቤቱን ከቤተኛው ቀፎውን ከንቦች ጋርዶኝ ተገተጋል አናቢው በፍላሽ ጢሱ መሃል ገብቶ ንብ ሳያይ ወይ ቀፎ በከንቱ ይዳክራል። ልቁረጥዊል እምባንጂ እንጂ ማሩን መቻልኛል። በዩናይትድ ስቴትስ ሲኖር ስምንት ወር ግድም የሆነውና በጣይቱ የባህልና የትምህርት ማዕከል መድረክ ላይ መጽሐፉን ለማስተዋወቅ በመቻሉ ደስታውንና ምስጋናውን የሚገልጸው ገጣሚ ዮሐንስ ሞላ በዝግጅቱ ላይ ብዙ ታዳሚ እንደነበር ገልጿል። በጣም ብዙ ሰው ነበረ። አዳራሹ ሞልቶ የቆሙ ሰዎች ነበሩ። አስተዋወቅ ነው ፕሮግራሙን በፌስቡክ ነው። ከዚህ በፊት ግን የጣይቱ እድምተኞች አሉ። ይህኛውን እኔ ደስ ያለኝና ለየት ያደረገው ጣይቱ መጥተው የማወቁ ልጆች ማውቃቸው ለ ለመጀመሪያ ነው ያሉ ሰዎችም ብዙ ነበሩ። እና በዲያስፖራ ውስጥም ኪነ ጥበብን ለማስተዋወቅ ከዚህ በኋላም የጣይቱ ዝግጅቶች ላይ ሲደረጉ እንደዚሁ ሞልቶ የአባልነቱንም የበጎ ፈቃዱንም ስራ እያደረጉ በዓልና የትምህርት ማዕከሉን ማገዝ ይችላሉ ብዬ ስላሰብኩኝ እንደሱ ደስ ይላል እንጂ። ከዚህ በፊትም የነበርኩበት ጊዜ ጣይቱ ጥሩ ድምተኛ አለ። አዲስ አበባ ነው ያለሁት። ትንዴ ስክቴ ድረስ እንደዛ ጥሩ ነገር ነው ያለው። የነበረው የፕሮግራሙ አካሄድ መጀመሪያ ኦፕን ማይክ ይባላል በእንግሊዝኛ ሰዎች እየመጡ የፈለጉትን ግጥም እንደሚያነቡበት ፕሮግራም አለ። እሱን አንብበው ከጨረሱ በኋላ የኔን አጭር የባዮግራፊ የህይወት ታሪክ አለምፀሐይ ወዳጆ አቀረበች። ከዓለም ፀሐይ ወዳጆ በኋላ እኔ ያነበብኩኝ። ከዛ ከኔ በኋላ ደግሞ ሰዎች እየመጡ የኔን ግጥሞች አነበቡ። ገጣሚ ሰናይት ሙልጌታ በጣይቱ የባህልና የትምህርት ማዕከል የራሷን የግጥም መድበል አስተዋውቃለች። አዎ አንድ መጽሐፍ አለኝ መርቅኝ የምስሴ መጽሐፍ በሁለት ሺህ ስምንት ዓመተ ምህረት ኢትዮጵያን የታተመው። ከዛ ግን በጣይቱ የትምህርትና የባህል ማዕከል ጃንዋሪ ላይ እንዲሁ የመጽሐፍ ፊርማ ስነ ስርዓት ነበረኝ። እኔም እዚህ ግጥም መጽሐፍ የጀመርኩት እንግዲህ በደንብ መጽሐፍ የጀመርኩት የሁለተኛ ደረጃ ተማሪ ሆኜ ነው ማለት እችላለሁ። ከዛ በኋላም የኮሌጅ ተማሪ ሆኜም ከዛም ከወጣሁ በኋላ ጽፍ ነበረ። አሁንም ጽፋለሁ። እና እንግዲህ የጣይቱን የባህል ማዕከልን እስቲ እንደው ግለጭልኝ። ብዙ የስነግጥም እምቅ ጉልበት ያላቸውን ወጣቶች በተለይ በጣም ሲያስተናግድ ይታያል። እንደው እውነት ነው፣ በትክክል እንደዛ ማለት እችላለሁ። ምክንያቱም እዚህ ሀገር ላይ መተሽ እንደዚ አይነት ፕላትፎርም እየሄድሽ የጻፍሽውን ነገር ለሰዎች የምታካፊበት እንደገና ሌሎችም የጻፉትን ሰምተሽ ተነሳስተሽ ደግሞ አዲስ እንድትጽፊ የሚያደርግሽ መድረክ ማግኘት በጣም ቀላል ነገር አይደለም። በተለይ እንደዚህ ባለ ኮሚኒቲ ውስጥ ከሀገርሽ ወጥተሽ ባለ ኮሚኒቲ ውስጥ እና እኔም ጨምሮ ሌሎችም ልጆች በደንብ እንዲጽፉ እንድንጽፍ የሚያበረታታ ብሎም ደግሞ እድሉን የሚሰጠን የጻፍነውን ነገር እንድናካፍል እድሉን የሚሰጠን ወር እስኪ ደርስ በጉጉት የምንጠብቀው ማዕከል ነው እንግዲህ ቃይቱ ግን ምንድን ነው ኢትዮጵያም ሲታይ ግጥም በጃስ ግጥም ምሽት ግጥም በመሰንቆ ብዙ ስነ ግጥም ወጥቷል እና ምንድን ነው አሁን በአንድ ጊዜ ስነ ግጥም እንዲህ ደግሞ ሊያብብ የቻለበት ምክንያቱ አንደኛ ብዙ ወጣት ገጣሚያን በመነሳታቸው ይመስለኛል። ያ ደግሞ ሲሆን በተለየ መልኩ ግጥምን ማቅረብ የሚችሉበትን እድል ራሳቸው መፍጠር ችለዋል ብዬ ነው ማስበው። ለዛም ነው ግጥም እንደዚሁ በደረቁ ከመነበብ ይልቅ በተለያየ እንደዚህ በሙዚቃ ታጅቦ በባህላዊም በዘመናዊ መሳሪያዎች ታጅቦ ሲነበብ በተለይ የሰውን የማዳመጥ የመምጣትና ግጥምን እንዲወድ የማድረግ አቅምን ይጨምራል ብዬ አስባለሁ። ይጨምሯልም ደግሞ እና በጣም ደስ በሚል ሁኔታ ደግሞ እዚህ እንግዲህ ጣይቱ ማዕከል ላይ እንደዚህ አይነት በሙዚቃ የታጀበ ግጥም እስካሁን ድረስ ሲቀርብ አላየሁም። ሆኖም ግን በጣም ብዙ ሰው የመጣ የሚከታተለው በጣም ብዙ የስነ ጽሑፍ አድናቂ እንዳለ የሚያሳይ እና የሚያበረታታ ነገር ነው ያየሁት። አንተ በገና ጨዋታ፣ ቁጡን ጌታ የሀገሩ ገነኛ ሆይ ሆ ያለ ሲመጣ ባዬ ናፈቀኝ፣ ከብቶች ጌታ ሲዋርቅ ሲመርቅ የቤቱን ጫወታ። አድማጮች የገጣሚ ዮሐንስ ሞላን ስራዎች የቃኘንበት መሰናዶ እስከዚሁ ነበር። በዝግጅቱ ላይ ቃለ ምልልስ የሰጡኝን በማመስገን መሰናዶ ይናጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።